ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ዛሬ ቅዳሜ መስከረም 13 ቀን 2010 ዓ ም ነው። ለምሽቱ ልዩ ቅንብር አለን። ከዛ ይቃገዛለሁ ብዬ ነው ወደ ሱቅ የሄድኩት። በዛ በመንገድ ላይ ይዞኝ ወደ ወጭ አነጣ ነው እና ባህዶ እጅ እንደመጣሁት ፊቴን አስር ነን የመጣሁት። ከዛ ማለት ነው ሁለት ልጅ የአስር አመት ልጅ የስምንት አመት ልጅ ከባሌ ከባሌ ጋር ቤት ውቻቸው ነው ስራ የሄድኩት። እነሱንም አላገኟቸውም ዛሬ አስር ቀን ጠይቆም ሰው የለም ደውሎ ሶማሌ ደግሞ ስልክ የማያነሳም እኔም ስልክ የለኝም። ፊት በነበረው አግባብ ምንም አይነት እንደዚህ የተጋነነ ግጭት የለም። ግን እንግዲህ በሁለቱም መካከል የታጠራጠር ባለመኖሩ በተለያየ ምክንያት የሆነ ጉዳዮች ሊሆኑ ይችላሉ። ግን አሁን ያለው ሁኔታ ሰላም ነው። የቀደሙት ከሃርጌሳና ከጂጂጋ ተፈናቅለው በአሁኑ ወቅት አዳማ የተጠለሉ ሁለት ተፈናቃዮች ናቸው። የኋለኛው የምስራቅ ሀረርጌ ወረዳ አስተዳዳሪ አቶ መላኩ ፋንታ ናቸው። ከዜና በኋላ ይመለሳሉ። ጠብቋቸው። ሰለሞን ክፍሌ በማስተናገድ አብሬራቸው አመሻለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። እንዳልኩት ሰፋ ያለውን የመጀመሪያውን ክፍለ ጊዜ የሚወስደው ልዩ ፕሮግራም ነው። ከዚያም የሙዚቃ ቃና ቀሪውን ጊዜ ተረክቦ እስከ ማጠቃለያ ዜናው እያዝናና ያቆየናል። መልካም ምሽት እመኛለሁ። አሁን የዕለቱን ዜናዎች እናሰማለን። ጤና ይስጥልኝ፣ እንደምናመሻችው ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በሰሜን ኮሪያ የኒውክሊየርና በቦለስቲክ ሚሳይል ጦር መሳሪያ ግንባታ ፕሮግራም ሳቢያ በቅርቡ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጣለባትን አዲስ ዙር ማዕቀብ በማክበር ቻይና ለፒዮንግያንግ የምትልከውን የነዳጅና ሌሎችም የፔትሮሊየም የምርት ውጤቶችን መጠን ገደብ ልታደርግ ማሰቧን ዛሬ አስታወቀች። የቻይና የንግድ ሚኒስቴር በድረ ገጹ ይፋ ባደረገው መግለጫው ቤጂንግ ለፒዮንግያንግ የምትልከው የተጣራ ነዳጅ መጠን ከፊታችን መስከረም 21 አንስቶ በአመት ወደ ሁለት ሚሊዮን በርሜል የሚወርድ መሆኑን፣ ወደ ፈሳሽነት የተለወጠ የተፈጥሮ ጋስ አቅርቦት ደግሞ ከአሁን ጀምሮ ሙሉ በሙሉ የሚቋረጥ መሆኑን አመልክቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሰሜን ኮሪያ ለኒውክሊየርና ለቦለስቲክ ሚሳይል ጦር መሳሪያ ግንባታ ፕሮግራሟና ሌሎች መሰል እንቅስቃሴዎቿ የምታውለው የፔትሮሊየም ምርት እንዳይሸጥላት ማዕቀብ መጣሉንም መግለጫው ጨምሮ ጠቁሟል። ሰሜን ኮሪያን ከአገሮች ጋር ካላት የንግድ ልውውጥ ዘጠና በመቶውን የምታደርገው ከቻይና ጋር መሆኑም ይታወቃል። በሌላ የሰሜን ኮሪያ ዜና በሰሜን ኮሪያ በሬክታር ስሌት ሶስት ነጥብ አራት የተለካ ርዕደ መሬት መሰማቱን የፒዮንግያንግ አጎራባች አገሮች አስታወቁ። ይሁንና ርዕደ መሬቱ መንስኤ ተፈጥሯዊ ይሁን ሰው ሰራሽ በሚለው ላይ የሰሜን ኮሪያ ጎረቤቶች ደቡብ ኮሪያና ቻይና ለየቀል ነው ሐሳባቸው። ከአሁን ቀደም በሰሜን ኮሪያ የተሰሙ መሰል የመሬት ርዕደቶች በኒውክለር ተኩስ ሙከራ የተቀሰቀሱ መኖራቸው ይታወቃል። የሶል የሜትዮሮሎጂ አስተዳደር የዛሬውን ርዕደ መሬት ተፈጥሯዊ ሲለው፣ ቻይና ግን የኒውክሌር ፍንዳታ እየቀሰቀሰው ሳይሆን አይቀርም ባይናት። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሀገራቸው ችግር ድህነት ብቻ ሳይሆን የአየር ንብረት ለውጥ እያሳደረ ያለው ጎጂ ተጽዕኖ ጭምር መሆኑን የኢትዮጵያው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ትላንት ለተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ባሰሙት በዚህ ንግግራቸው አገራቸው በያዝነው ዓመት በዓለም እጅግ ፈጣን ያሉትን እድገት ያስመዘገበች አገር ናትም ብለዋል። የዓለም የድህነት የድህንነት ውጥረት እንዲረግብ ፖለቲካዊ መፍትሄ ምትክ የሌለው ነውም ብለዋል ጠቅላይ ሚኒስትሩ። ሰለሞን አባተ ከኒውዮርክ ተጨማሪ ዘገባ ይዟል። አንቶኒዮ ጉቴሬሽ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው በመመረጣቸው ሀገራቸው ያላትን አድናቆት በመግለጽ ለ12 ደቂቃ የቆየ ንግግራቸውን የጀመሩት የኢትዮጵያው ጠቅላይ ሚኒስትር ሀይለማርያም ደሳለኝ አለማችን ዛሬ እየተጋፈጠችላለቻቸው ቀውሶች የዲፕሎማሲ ጥረቶችን የማጠናከር ጥሪያቸውን ቁልፍ ናቸው ባሏቸው የልማት የሰላምና የደህንነት እንዲሁም የሥራ አመራር መስኮች ድርጅቱን ለማሻሻል ወይም ለመለወጥ ዋና ጸሐፊው የያዙትን ጥረት ሀገራቸው እንደምትደግፍ አመልክተዋል። ጠቅላይ ሚኒስትሩ አክለውም ኢትዮጵያ ለጸጥታ ጥበቃ ምክር ቤቱ ባቀረበችው የሰላም ማስከበር ተልዕኮን የማሻሻል ውሳኔ ሀሳብ ውይይት ላይ ለተሳተፉ ወገኖች አድናቆታቸውን ገልጸዋል። በዚህ ቁልፍ ባሉት ወረሃ ሴፕቴምበር መስከረም ኢትዮጵያ የጸጥታ ጥበቃ ምክር ቤቱን በሊቀመንበርነት በመምራቷም የሚሰማቸውን ክብር ጠቁመዋል። አዝ ዋን ኦፍ ዘ ሊዲንግ ትሩፕ ኮንትሪቢውቲንግ ካንትሪስ ኢትዮጵያ አታችስ ግሬት ኢምፖርታንስ ቱ ስትሬንግዘኒንግ ዘ ሮል ኦፍ ዩናይትድ ኔሽንስ ፒስኪፒንግ ቱ አድረስ ቻሌንጅስ ቱ ኢንተርናሽናል ፒስ አንድ ሰኪዩሪቲ። ኢን ዚስ ሪጋርድ ዊ ዌልከም ዩናኒመስ አዶፕሽን ኦፍ ዘ ድራፍት ሪዞሉሽን ዊ ቴብልድ ኦን ዌንስዴይ። ጦር በማዋጣት መሪ ከሆኑ ሀገሮች አንዷ በመሆኗ ካሉ ጠቅላይ ሚኒስትሩ የዓለምን የሰላምና የጸጥታ ፈተናዎች ለመጋፈጥ የተባበሩት መንግሥታት ድርጅት የሰላም ጥበቃ ተልዕኮ ያለውን አስፈላጊነት በግል ትገነዘባለች። በዚህም ምክንያት ሲሉ ቀጠሉ፣ ባለፈው ረቡዕ ያቀረብነው የውሳኔ ረቂቅ በሙሉ ድምፅ መጽደቁን እናደንቃለን። ይህም የሰላም ጥበቃ ተልእኮ የዓለምን ሰላምና ደህንነት ለማስከበር ዓለም ያላት እጅግ ብርቱ መሳሪያ መሆኑን በድጋሚ አረጋግጧል ብለዋል። በአሁኑ ጊዜ እየታዩ ያሉት መልክዓ ምድራዊና ፖለቲካዊ ውጥረቶች፣ የቀዝቃዛው ጦርነት ርዝራዦች፣ የጅምላ ፈጅ መሳሪያዎች እሽቅድምድም አገርሸት ለዓለም ደህንነት ገሃዳዊ ስጋት መደቀናቸውንና ሽብር ፈጠራና ሁከተኛ ጽንፈኛነት በዓለም ዙሪያ ትርምስን እያስፋፉ መቀጠላቸውን አውስተዋል ጠቅላይ ሚኒስትሩ። በመቀጠልም በንግግራቸው ውስጥ ሰፊ ትኩረት የሰጡትን የአየር ንብረት ለውጥ ጉዳይን አንስተው የፈጠራ ታሪክ ሳይሆን እኛ በሕይወታችን ዕለት በዕለት እየተጋፈጥን ያለነው ሀቅ ነው ብለዋል። ጠቅላይ ሚኒስትር ኃይለማርያም በመቀጠልም የሀያ ሰላሳ አጀንዳ እየተባለ የሚጠራው የዘላቂ ልማት ግቦች መገለጫ የሆነው ማንም ወደ ኋላ እንዳይቀር መርህ ተግባራዊ እንዲሆን ሀገራቸው እየጣረች መሆኗን ጠቁመው በያዝነው የአውሮፓ ዓመት ኢትዮጵያ በዓለም እጅግ በፈጣን ሁኔታ በማደግ ላይ ያለ ምጣኔ ሀብት ነች። we have continued to invest in our people to improve their well-being to achieve structural transformation and diversify our economy the government is expanding the manufacturing sector and infrastructural facilities that have continued to attract increasing amount of የሕዝባችንን የኑሮ ሁኔታ ለማሻሻል መስራታችንን ቀጥለናል ብለዋል ጠቅላይ ሚኒስትሩ። የመዋቅር ሽግግርን ለማረጋገጥና ምጣኔ ሀብታችንን በተለያዩ አቅጣጫዎች ለማስፋት መንግስታችን የሀገር ውስጥና የውጭ ኢንቨስትመንትን እየሳቡ ያሉትን አምራቹን ዘርፍና መሰረተ ልማቱን እያስፋፋ ይገኛል ብለዋል። ግዙፍ ለሆኑት ብሔራዊ ፕሮጀክቶች ማስፈጸሚያም መንግስታቸው ሀብትን በሀገር ውስጥ እያሰባሰበና ከውጭም ድጋፍ የሚገኘውን ጥቅም በከፍተኛ ደረጃ እያጠናከረ መሆኑን አመልክተዋል። አሁን እየታዩ ያሉ ሰብአዊ አጣዳፊ አቅርቦቶችን ለማሟላት እየጣረ ባለበትም ሁኔታ መንግስታቸው አረንጓዴና አደጋ ቻይ ምጣኔ ሀብት ለመገንባት እየሰራ መሆኑን የጠቆሙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዘላቂ ልማት ግቦችን ለማሳካት እየጣሩ ያሉ እንደ ኢትዮጵያ አይነት ሀገሮች ድህነትን ለማቆም የተመቻቹ አለም አቀፍ ሁኔታዎች እንደሚያስፈልጓቸው አሳስበዋል። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ንግግር ላይ ዘርዘር ያለ ዘገባና ትንታኔ ወደፊት ይዤ እመለሳለሁ። ለአሜሪካ ድምፅ ከሰባ ሁለተኛው የመንግስታቱ ድርጅት ጠቅላላ ጉባኤ ሶሎሞን አባተ ነኝ፣ ኒውዮርክ። ሶማሊያ የተጣለባት ዓለም አቀፍ የጦር መሳሪያ ማዕቀብ እንዲነሳላት ለዓለም መሪዎች ዳግም ጥሪ ያቀረበች በእርዳታ የምትተዳደረውና አልሻባብን በመሰለ እስላማዊ ጽንፈኛ ቡድን የሚቃጣባት ያልተቋረጠ የጸጥታ ስጋት ትንቅንቅ ውስጥ ያለችው ሶማሊያ ይህን ጥሪ ያሰማችው የሶማሊያው ጠቅላይ ሚኒስትር ሀሰን አሊ ካሬ በትላንትናው እለት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር ነው። የከፊል ራስ ገዟ የፑንትላንድ ባለስልጣናት ልዩ ልዩ የጦር መሳሪያዎችን የታጨቀች ጀልባ በቁጥጥር ስር መዋላቸውን አስታወቁ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ምሽቱ ልዩ ቅንብር እናልፋለን። የሰሞኑ የኢትዮ ሶማሌ ኦሮሚያ አዋሳኝ አካባቢዎች ግጭትና ጥቃት ያፈናቀላቸው ዜጎች ይዞታና ወቅታዊ ሁኔታ የዛሬ ቅዳሜ ልዩ ውይይት ርዕስ ይሆናል። አዘጋጅና አቅራቢ ቆንጅት ታየናት። በቅርቡ በኢትዮጵያ ሶማሌና ኦሮሚያ አዋሳኝ አካባቢዎች ለበርካታ ሰዎች ሕይወት መጥፋት መቁሰልና ለብዙ ሺዎች መፈናቀል ምክንያት የሆኑ ጥቃቶችና ግጭቶች ተካሂደዋል። ግጭቶቹ ተባብሰው የከፋ ደረጃ ላይ ከመድረሳቸው በፊት ለመንስኤዎቻቸው በአስቸኳይ መፍትሔ እንዲፈለግ ከተለያዩ አቅጣጫዎች ጥሪዎችም ሲሰሙ ቆይተዋል። ባለፈው ሰሞን በሆነው ደረጃም ባይሆን በየጊዜው ግጭት በሚከሰትባቸው በሁለቱ ክልሎች አዋሳኝ አካባቢዎች ላይ ለግጭቶቹ ምክንያቶች ናቸው ተብለው የሚቀርቡትም ችግሮች የተለያዩ ናቸው። አንድ የማያወዛግብ ነጥብ ግን ግጭትና የሰላም እጦት በሲቪሉ ሕዝብ ላይ የሚያደርሰው ጉዳት ነው። በግጭቱ ከሁለቱም ወገኖች በኩል ሕይወት ጠፍቷል፣ የአካል ጉዳት ደርሷል፣ በሺዎች የተቆጠሩ ተፈናቅለዋል። በአሁን ወቅት ተፈናቃዮቹ ያሉበትን ሁኔታ ለማወቅ ደዋውለናል። ብዛት ያላቸው ግጭቱን ተከትሎ ከሶማሌ ክልል የወጡ ተፈናቃዮች እንዲጠለሉ ከተደረገባቸው ስፍራዎች አንዷ ሐረር ከተማ ስትሆን በዚያ የምስራቅ ሀረርጌ ወረዳ አስተዳዳሪ አቶ መላኩ ፋንታን ሐሙስ ዕለት በስልክ አግኝቻቸዋለሁ። በአሁን ወቅት ካለፈው ጋር ሲነጻጸር ግጭት የለም ለማለት ይቻላል ብለዋል አቶ መላኩ። ተፈናቃዮቹን የማረጋጋትና የማቋቋም ስራም እየተሰራ መሆኑን ገልጸውልኛል። አሁን በዚህ ፊት በነበረው አግባብ ምንም አይነት እንደዚህ የተጋነነ ግጭት የለም። ግን እንግዲህ በሁለቱም መካከል የታጠረ ባለመኖሩ በተለያየ ምክንያት ዝምብሎ አነስተኛ የሆኑ ጉዳዮች ሊሆኑ ይችላሉ። ግን አሁን ያለው ሁኔታ ሰላም ነው። አንጻር ሰላም አለ ማለት ይቻላል፣ የተሻለ ነገር አለ ማለት ይቻላል እና የፌዴራል የጸጥታ አመራሮች ጓዶች በትክክል ጉዳዩን ለመቆጣጠር ከፍተኛ ጥረት እያደረጉ ያለ ካሁን ባደረግ ነው የተፈናቀሉ እና ያጓጓዝ ናቸው ኢትዮ ተፈናቃዮች ወደ ሰላሳ አምስት ሺ አራት መቶ ሰማንያ ሶስት አካባቢ ናቸው እስካሁን በተመዘገበ ማለት ነው። ከሶማሌ ክልል የተፈናቀሉ ከኢትዮ ሶማሌ የተፈናቀሉ ማለት ነው። እሺ፣ ወደ ሰላሳ አምስት ሺ አራት መቶ ሰማንያ ሶስት ይሆናሉ። እነዚህ እንግዲህ ሽማግሌዎችም አሉ፣ አሮጊቶችም፣ ህጻናት፣ ሴቶች፣ ወጣቶች፣ ልጆች አሉ። ከዚህ ውስጥ ሀያ አምስት ሺ አካባቢ የሚሆነው በዚሁ በምስራቅ ሐረርጌ አካባቢ በተለያዩ ወረዳዎች የሚኖሩ ናቸው። ከዚያ ውጭ ወደ አራት ዘጠኝ መቶ ሰባ ስምንት የሚሆኑ አዳማ የተላኩ ናቸው። እነዚህ ደግሞ በኦሮሚያ ሌሎች ዞኖች ላይ የሚገቡ ከዚያ ውጭ አምስት ሺ ሶስት መቶ ስልሳ ስድስት የሚሆኑ አሁን ለጊዜው በተጓጓዘው በምዕራብ ሐረርጌ ጭሮ ከተማ ያሉ በዚያው በተለያዩ ወረዳ የሚገቡ ናቸው። ይህም እንግዲህ መጀመሪያ ከተፈናቀሉ ጊዜ ጀምሮ ሁለት ቦታ ላይ ነው ስናሳረፍ የነበረው አንደኛው ጭናክሰን ወረዳ ላይ፣ ሁለተኛ ደግሞ እዚህ ሐረር ከተማ በሁለት ሶስት ቦታዎች ላይ ነበረ ስናሰፍር የነበረው ያው መጠለያ የመስጠት ልብስና ምግብ የመስጠት ሕክምና የመሳሰሉትን ያው መንግስትም ትልቅ ትኩረት ሰጥቶ በተለይ ክልሉ መንግስት፣ ፌዴራልም፣ በተለይ ደግሞ የአካባቢው ማህበረሰብ ሰፊ ድጋፍ ሲያደርግ ነበር እና በዚህ አግባብ ሲሰራ ቆይቷል። በእነሱ እንቅስቃሴም ላይ በተቻለ መጠን ሰላማቸውን በማስከበር የመከላከያ አመራርና አባላትን ድጋፍ ሲያደርጉ ነበር። በዚህ አግባብ አሁን የማመላለሱ ስራ ቅድም ባልኩት ሁኔታ እያከናወንን ነው ማለት ነው። እሺ። አቶ መላኩ ከቤተሰብ ተለያይተው የቀሩ ግማሹ ገሚሱ ሲመጣ ያው ወደ አላችሁበት አካባቢ ሲደርስ የቀሩም እንዳሉ ነው እና የሚነገረው የቀሩት ሰዎች ያሉበትን ሁኔታ ታውቃላችሁ። እንግዲህ በጣም የሚያሳዝን እና ልብ የሚነካ ነገር ነው። እዚህ የመጡትን ሰዎች ስናነጋግር አንዳንዱ እናት ልጆቿን ይዛ ባሏ የቀረበት ሁኔታ አለ። አንዳንዱ ደግሞ ባል መጥቶ ልጆቹ የቀሩበት ሁኔታም አለ በመንገድ ላይ የተለያዩ ማለት ነው። አንዳንዱ ደግሞ በጣም የሚያሳዝነው ባል ኦሮሞ ሆነው ሚስት ሶማሌ የሶማሌ ሆና እሷ ሶማሌ በመሆኗ ከነ ልጆቿ እዛ ቀርታ እሱ ኦሮሞ በመሆኑ ተፈናቅሎ የመጣም አለ። እንዲህ እንዲህ አይነት ሰላሳ አርባ አመት ተቀምጠናል፣ ግን ያው ባሌና ልጆች እዛ ቀሩ የሮቦመ መሆኑ የመጣው የሚሉ አንዳንድ አስተያየት ሰጪዎች አሉ ተፈናቅለው ከመጡት ውስጥ እና እንዳጠቃላይ አጠቃላይ ቤተሰብ ለሁለት ተከፍሎ የቀረባቸው ሁኔታዎች እንዳሉ አይተናል በእኛ በኩል ግን የክልላችን መንግስት በሰጠን መመሪያ እኛም በዚህ አካባቢ በምንሰራው የሁለቱም ህዝብ መለያየት ያለበት ህዝብ አይደለም እዚህ ሶማሌ ውስጥ የሚኖር ኦሮሚያ ውስጥ የሚኖሩ ኢትዮ ሶማሌ ብሄሮች ብዙ አመት እዚህ ተወልደው ያደጉ በመሆናቸው አንድም ሰው ተፈናቅሎ እንዳይወጣ መጀመሪያ አካባቢ ፈርተው የወጡ አሉ፣ የተወሰኑ ቁጥር ያላቸው ከዚያ በኋላ ግን አንድም ሰው ተፈናቅሎ እንዲያታ በባቢሌም አካባቢ በጉርሱም በሌሎችም በርካታ ወረዳዎች ላይ የሚኖሩ የሶማሌ ብሄር ተወላጆች አሉ። ህዝቡም ራሱ መውጣት የለባቸውም አንለቃቸውም ብሎ ነው በራሱ በጉያው ይዞ የሰታ መዋቅሮም የፖለቲካ አመራሩ በጋራ በመሆን እንዳይፈናቀሉ መስራት ሁኔታ አለ። ይሄ እንግዲህ በዛ በኩል ያለውም የሚመለከተው አካል በመሀል ገብቶ ይፈታል ብለን እናስባለን። እሺ አቶ መላኩ፣ ህጻናት ወይም ትምህርት ደረጃ ላይ ያሉ ልጆች ይጎዳሉ መፈናቀል ሲመጣ የትም ቦታ ቢሆን ቢሆንና አስቀድሞ መቼም ህይወታቸው ተርፎ አንድ ቦታ ማረፋቸው ነው ትልቁ ነገር። ሆኖም ግን የመማር ማስተማር ሂደት ይስተጓጎላል እና እነዚህ ልጆች ምን ያሰባችሁት ነገር አለ? ይህንን እንግዲህ አሁን እንዲሁ በዚህን ሰዓት አሁን ማየት የሚቻለው ምኚ ተፈናቅለው የመጡ ከሞቀ ቤታቸው በሰላም ከሚኖሩበት አካባቢ ተፈናቅለው በመምጣታቸው የመጀመሪያ ስራ ነው ብለን እያሰብን ያለ ነው የማረጋጋትና ወደየ ቤተሰቦቻቸው ዘመድ ወዳጆቻቸው ተጠግተው እንዲያርፉ የማድረግ ሁኔታ ነው። መጠለያ እንዲያገኙ በዛ ባሉበት አካባቢ ምግብ የመሳሰሉ ሕክምና እንዳይቸገሩ ማድረግ። እዚህ ላይ መንግስትም ትኩረት ሰጥቶ እየሰራ ነው። የአካባቢው ማህበረሰብ በጣም በኢትዮጵያዊነት ስሜት ማለት ይቻላል ይህ ብሔረሰብ ሳይለያይ ሰፊ ድጋፍ እያደረገን ያለው በተለይ ደግሞ ሳደር አርግ ያለው የኦሮሞ ተወላጅ ዝ ድጋፍ እያደረገን ያለው አክቹዋሊ ድጋፉ መላ ሀገሪቷ ውስጥ ያለ ሁሉ ሰው ድጋፍ እያደረገን ለክልላችን ማለት ነው። ትምህርትን በተመለከተ እንግዲህ ቀጣይ በሚሰሩ ስራዎች ውስጥ የሚታሰብ ነው የሚሆነው። አሁን ወደ የወረዳቸው እንዲገቡ ማድረግ፣ ወደ ቤት እንዲገቡ ማድረግ ነው። እዛ ከደረሱ በኋላ መዝገባ አካሄደን ተረጋግተው ካረፉ በኋላ አይምሯቸውን ካረጋጋን በኋላ የቀጣይ ሁኔታ መንግስት በሚያስቀምጠው አቅጣጫ ምክንያቱም ሕገ መንግሥቱን በምናይበት ጊዜ ማንኛውም ኢትዮጵያዊ በሀገሪቱ ውስጥ የትኛውም አካባቢ ተንቀሳቅሶ ጋር የሆኑ የመስራት ንብረት የማፍራት መብት እንዳለው የሚያስቀምጠው ከዚህ አንጻር እነህ ሰዎች ሰላም ተፈጥሮ በአካባቢያቸው ተመልሰው ቤት ንብረታቸውን ይዘው የሚሰሩበት የሚኖሩበት ሁኔታ ሊመቻች ይችላል። አለበለዚያም ደግሞ በዚህ በሚኖሩበት አካባቢ ከማህበረሰቡ ጋር ድጋፍ ይደረግላቸውና እነሱም ወደ ሰላማዊ ህይወት እንዲገቡ ልጆቻቸውን በአካባቢው ባለው አቅም የሚደገፉበት ሁኔታ ይሆናል ማለት ነው። ትምህርትም ሆኑ ሌላ ማናቸውን ነገሮች በዚ አግባብ ታይቶ የሚመለስ ይሆናል። ለዚህ ደግሞ መንግስት ቅረብቶ እየሰራ ነው ያለው። በመንግስት አቅም ብቻ የሚሰራ ስላልሆነ ህዝብም በዚህ ላይ ድጋፍ እንዲያደርግ መንግስት ግልጽ የሆነ አካውንት ከፍቶ ድጋፉን እያስተባበረን ያለው ስራውንም በበላይነት የሚመራ ይሆናል። እኛም በየደረጃው ይሄንን ተግባራዊ እናደርጋለን ማለት ነው። አሁን ግን የማረጋጋትና የማሳረፍ ከጤናቸው ጋር ተያዘው ችግር እንዳይፈጠር አይምራቸው እንዲረጋጋ የማድረግ ስራ እየሰራ ነው ማለት ነው። የምስራቅ ሐረርጌ ወረዳ አስተዳዳሪ አቶ መላኩ ፈንታን አመሰግናለሁ። ከሶማሌ ክልል በኩልም እንዲሁ ባለስልጣናቱን ለማግኘት ለበርካታ ቀናት የዝግጅት ክፍላችን ሙከራ ሲያደርግ ቆይቷል። ነገር ግን ጥረታችን አልተሳካም። ጥረታችንን እንቀጥላለን። ይህ በእንዲህ እንዳለ የኢትዮጵያ የፌዴራልና የአርብቶ አደር ልማት ጉዳዮች ሚኒስትር ከበደ ጫኔ ለጋዜጠኞች በሰጡት ቃል በሁለቱ ክልሎች ተዋሳኝ አካባቢዎች የነበረው ግጭት በአሁኑ ጊዜ ሙሉ በሙሉ በቁጥጥር ስር ውሏል ብለዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ከሁለቱም ክልሎች ዋና አስተዳዳሪዎች ከሀገር ሽማግሌዎችና ከሃይማኖት መሪዎች ጋር ባደረጉት ውይይት ያሉትን ችግሮች እንዲፈቱና አብረው ለዘላቂ ሰላም እንዲሰሩ ማሳሰባቸውን ተከትሎ ሁኔታው ሙሉ በሙሉ ተረጋግቷል ነው ያሉት። ሚኒስትሩ ከበደ ጫኔ በሁለቱ ክልሎች ተዋሳኝ አካባቢዎች በተፈጸሙ ጥቃቶችና ግጭቶች ምክንያት ከተፈናቀሉት መካከል በአሁኑ ወቅት አዳማ ከተጠለሉ በርካቶች ሁለት ሴቶችን በስልክ አግኝቻለሁ። አንዲቱ ከጅጅጋ የተፈናቀለች የሁለት ልጆች ናት ስትሆን ባሏና ልጆቿ ያሉበትን አታውቅም፣ ጭንቅ ላይ እንዳለች ገልጻልኛለች። ህመምተኛ መሆኗን ከልጅነት ጀምሮ በስደት ስትንከራተት የኖረች እንደሆነች የገለጸችልኝ ደግሞ አሁን ሁለት አመት ነኝ እዛ ከቆየሁት፣ ምንም ሰራ ነገር የለም። እዛ ስለማመኝ የኦሮሞ እያግዙኝ ነበር። እዛ ቁጭ ብዬን ነው የቆየሁት። እሺ፣ ምንሽን ነው የሚያመሽ? እኔ ወገቤን ኩላሊት የምን አሞኛል። እንዳውም የሰው ቤት መስራት አቂያትን። ዱሮ የሰው ቤት እየሰራው ነበር። በፊትም ደግሞ አስራ ሰባት አመት ጅቡቲ ነበርኩኝ። ከጅቡቲ ወደ ሀርጌሳ እንዴት ሄድሽ? ከጅቡቲ ወደ የመን ሄድኩኝና አረሳ ሲኖር ከዛ ከአለንዴ በንበ ላይ ተይዞኝ እኔ ሶማሌ ነኝ ብዬ ወደ ሀርጌሳ ገባሁኝ። አሁን እስቲ ከሀርጌሳ ላይ የሆነውን ነገር እና እንዴት ወደ አዳማ እንደደረሽ አውሪኝ። ሀርጌሳ መቼም እዛ የዚህ የኢትዮጵያ ግርግር እዛ ደርሶኝ ሶማሌ የኦሮሞ ልጆች እያሰሩ እያረዱ ደግሞ መንገድ ላይ እየደበደቡት የሆነ ነገር ይቃሙ እየፍተሹ እየወሰዱ ቤት ገብቶ እያሰሩ ነ። እዛ በቃ ለማንኛውም ከዛ እንደምን እከወጣውት እዛ ሱ ቆሶ ይባላል ከትልቁ ከተማ የአርጌሳ ማለት ነው። ከዛ ይቃገዛለው ብዬ ነ ወደ ሱቅ ያልኩት በዛ በመንገድ ላይ ሰይዞኝ ወደ ወጫ ሌጣ ነው ወጫሌ ደግሞ ሲመጣ ሰው ከዛ እየሰበሰቡ ነው እና ወጫሌ ሲገባ ደግሞ ሰው ሰብስቦ ወደ እስር ቤት እየወሰዱ ነው። ግማሹን እየደባደቡ እየፈተሹ ቃ እየሰበሰቡ ነው እና በአዶዎጅ እንደመጣውት ፊቴን አስር ቢሆን የመጣውት ከዛ ማለት ነው በዛ እኔ ብመለሱም ወደዛ የምትመለስ ቦታ ሲላይ ሌለኝ እዛ ወጫሌ ላይ የሚጣሉኝ እና በዛ በግር ወጫሌ የኢትዮጵያው ገባው እና ከዛ አይኔ ሶማሌ ነ ጊዜ ሲኔ በሶማሌ ነገርኩን እና ወደ ጭናችን መጣው። እሺ ከሰው ላይ ማለት ነው ከሰው ማለት ይችዋ። በዛ ደግሞ ከዛ ሰው ተሰብስበው ወደ ሀረር ሲያመጡ ከእነሱ ጋር ወደ ሀረር የመጣውት። እዛ ከሀረር ደግሞ በጻኖኝ ነው ከሀገሬ የወጣውት እኔ። በስንት አመትሽ? እና አስራ ሶስት አመት ነው ከሀገሬ ወጣውት ማለት ነው እና እናቴም የለኝም አባቴም የለኝም ማንም ከሀገር ስለሌለኝ ምን ብዬ ባዶ እጄ ዘፈረኝ ገባለው ብዬ ከወደ አዳማ መጣውት ደግሞ ምንም ከሌለች ሰው እናትሽ ና አባትሽ እንኳን አይወዱሽም። ስለዛ በቃ ከማንኛውም ከሰው ጋር ወደዚህ መጣውኝና እዚህ እንዴት እንደሚያደርጉኝ ጠብቃለሁ ብዬ እየተቀመጥኩ ነው። ይስራ ህመምሽን ህክምና ታገኛለሽ ወይስ እንዴት ነው የምትኖሩት? እስቲ እንደው ያላችሁበትን ሁኔታ ግለጭልኝ። ወላ እዚህ ምንም አንድ ነገር ውሌ የተገኘው ምንም ነገር የለምና የእኛ ሰዎች ደግሞ ከታች እየገቡ ነው ሰውም ደግሞ ቆቦ የኛ ሰው እያስተናገዱ ነው፣ እያስቀመጡ ነው። የትም በየሀገሩ በየሀገሩ እየተናገዱ ነው እና ወደ ሐኪም ቤትም አልሄድኩም ገና። እኔ ምድለን እየጠበቅኩ ነኝ። አሁን የህመምሽ ሁኔታ እንዴት ነው? ወላሂ በጣም እኔ ኩላሊቴን ያሙኛል እና ግን አገር እንደገባው አልሐምዱሊላህ አሁን ተሽሎኛል ትንሽ። ምን ድጋፍ ታገኛለሽ? እዛ አሁን አጠገብሽ ሰዎች እንዳሉ ይሰማኛል በስልኩ ውስጥና ከምታቂያቸው ሰዎች ጋር ነሽ እንዴት ነው ምን አንድ ክፍል ውስጥ ናችሁ እንዴት ነው የምትኖሩት እንዴት ነው መጠለያችሁ ሁኔታ አሁን ማሻላ መቼም የእኛ መንግስት ዝም ብሎ የማይሆን ነገር ስለ ሸቱም አልናገርም እና ብዙ ሆነን ቤት ውስጥ ያለንን ገና ሰው ብዙ ስለሆነ ለእኛ ወደ እኛ ዞር የሚለው ነገር የለም እየጠበቅን ነ ብዙ ነን እኛ አሁን ስድስት ሰውንና አንድ ቤት ያለን የሚበላ ውሀ እንዲህ መጸዳጃ ምን ታገኛላችሁ አው እያገኘ ነን። የኛ ህዝብን ደግሞ ቆሞ ሰው እያስተናገዱ ና በእኛ ላይ ምንም ሽግል የደረሰ ነገር የለም። አንዲት አሚሳ የተባለች ባሏና ልጆቿ የጠፉባት የአስር አመት ና የስምንት አመት ልጆቿ እንዲሁም ባሏ የጠፋባት አለች ተብዬ ነበርና አጠገብሻለች እንዴ? አጠገቤ ያለች ሌላ ቤት ውስጥ ነው ያለችው። ግን እኛን ማንም አላገኘችው፣ እስካሁን ማንንም አላገኘችም አላገኘችም። ልጠራ እስቲ ጥሪያት። ቤተሰብሽ መጣች ያናግራል። አንቺ ግን ልጆች አሉሽ፣ ቤተሰብ አለሽ። የት ነው ያለው ቤተሰብሽ? ወላሂ እኔ ልጅም የለም፣ ባልም የለም፣ ብቻዬን ነኝ። ነው የሚሄደው ባልም ከጠፋ ያው ሁለት አመት ነው። እሱም የት እንደወሰዱት የት እንዳሰሩት አላውቅም። ብቻዬን እየዞርኩ ነኝ። ናላት እስቲ የተሻለ ጊዜ የተሻለ ጤናሽንም እንዲሰጥሽ ሰላም ኑሮ እንድትኖሪ ነው የምመኝልሽ ጫልቱ እሺ። በጣም እናንተ የማመስግናለሁ። በአሜሪካ ደ ደህና ደሪ ደህና ደቻ ትመጣች እንዴት ነሽ? ሰላም ከየት ነው የመጣሽው? አንቺ ወደ አዳማ የመጣሽው ከየት ነው? እኔ ከጂጂጋ የሚባል ቦታ ነው የምኖረው። በፊት ሶማሊያ ስዑዲ ምናምን ነበርኩ። ያው ብዙ አመት እዛው ነው የነበርኩት። እዛ አሁን እዚህ ከመጣሁ አራት አመቴ ነው። ጂጂጋ የሚባል ቦታ ምን ሆነ ጂጂጋ ላይ ምኖረው እዛ ነው ያው አጋጣሚ ጉዳይ እኔ ለስራ የሆነ ወደ ወጫሌ ሂጄ እኔ እቃ ይዤ ስመጣ ለካ ጂጂጋ ዛሬው እኔ ከስራ እንደወጣሁ እኔም ለብቻ ይዘው የሆነ ቦታ ወሰዱኝ። ካምፕ እዛው ሰው አመጡብኝ፣ የማላውቃቸው አንድ ላይ ይዘው ባቢል የሚባል ቦታ ኦሮሚያ ውስጥ ለፖሊሶች ሰጡን። ማን ነው እሱ ይሄን የሚያደርገው? ይሄን የሚያደርገው ይሄ የሶማሌ ኢትዮጵያ ውስጥ ሆኖ እነዚህ ክልል ክልል የሚባለው ክልል የሶማሌ ክልል ቀጥቅጠው የኮትሮማል ሊቃ ይዜ የሚሄደውን እኔ መሰለኝ የኮትሮማል ሉምቃ የሚይዙብኝ ነበሰለኝ በፊት የሚይዙ ነበረ። ከዚያ ምንም እያሉ እየቀጠቀጡ ሞባይላችን ሁላ ከስራችን ነጥቆ ደብድበውን ኦሮሚያ ወስዶ ሲያራግፉን ነው ብዙ ህዝብ ያየሁት። የተፈነከቱት ምን የባሉት ሁሉ ነው ያየሁት። ከባቢሌ በኋላ ወዴት ሄድሽ? ከዛ በኋላ ሀረር ወሰዱን። ሀረሪ ከተማ የምትባል ድሮ ኦሮሚያ ስል ነበረች፣ አሁን ደግሞ ሀረሪ የምትባል ሆናለች። ስንተ ሀረር ወሰዱ ልጆቼም አልተገናኘንም። ሁለት ልጅ የአስር አመት ልጅ የስምንት አመት ልጅ ከባሌ ጋር ቤት ይቻቸው ነው ስራ ያርኩት። እነሱንም አላገኟቸውም። ዛሬ አስር ቀን ድምጻቸውንም አልሰማሽ እነዚህ ድምጻቸውን አልሰማሁም። ሁሉም ቦታ ደዋወልን። አሁን ዛሬ ነው እንዳውም የሆነ ጭምጭምታ የሰማሁት። ጎረቤቴ ነው ሰውየው፣ ቴሌ ነው የሚሰራው ከዛ እያን ቀን አለኝ ከዛሬ ስምንት ቀን በፊት ሰዎቹ ገብቶ አንድ ላይ ሲደበድሙ ልጆቹ ሲጮው እኛንም ቀጥቅጦ ከበር ሲያባሩ የትልቁ ልጅሽን ድምፅ ነው የምሰማው። ባልሽ ሲጮው ሰማለሁ፣ ግን በግርግር እየነበረ እኛም መኪና ላይ ጫኑን። ግን እኛ የታሰርንበት ቦታ አላመጧቸውም ብሎ ዛሬ ነገረኝ። ከዚህ በፊት የትም ቦታ ያልፈለኩበት በስልክ በመናምን የለም አንድ ያየው ነገር የለም። ስለዚህ እዛው ጅጅጋ ከተማ ቀርተዋል ወይስ አልቀሩም። እንዴት መሰለሽ፣ አሁን እኔ መጀመሪያ የጠረጠርኩት ዘቸ ሶማሊኛም ስለሚናገሩ ደብቋቸው ወይ ብዬ ነው መጀመሪያ የጠረጠርኩት። አሁን ደግሞ ሰውየው ሲደበደቡ ሰምቻለሁ። ጎረቤቴ እዛ ሰፈር አሁን ልጁ የወጣበት ሰፈር እና የእኔ ሰፈር እንደዚህ ግንብ ለግንብ ነው እና ልጁ በትክክል ነገረኝ። ሲጫታው ሰምቻለሁ ወይ ቤትሽ ክስከስ እቃው ምናምን ሲልሰማው በድምፅ እንጂ እኛንም እየተደበደበ ነበረ ብሎ ዛሬ ዘመዶቹ መተወት በወት ሄዱ። እዚህ ዘጠኝ ቀበሌ ነው የሚኖረው ልጁ ከአንቺ ቤት ድምፅ ሰምቻለሁ አለ ጽሁፋት ሰምቻለሁ። የጎረምሳ አይነት ነው እዛ ጋ አሁን ሰዎችን ሲይዙ የሰፈር ሰው ነው ፖሊስ የሚልክብሽ ሕጻናቶች የአስራ አምስት አመት ጎረምሶች ምናምን ነው የሚልክብሽ እና የሁሉ ልክ አለክ እኔ ተሰነዳ ሰው አላውቅም። እኔ ያው እዚሁ ሀያ አመት ወደ ሶማሊያ ነው የነበርኩት። እናቴም ዱሮ ነው የሞተችብኝ። አባት ነው ያሳደገኝ። አባቴም የዛሬ አመት ነው እኔ ጋ የሞተው እዚህ ጅጅጋ። አሁን ይሄንን የሚሰማ ሰው እንዴት ነው ሊረዳሽ በማፈላለግ የሚችለው ሰው የለም፣ ደውሎ ሶማሌ ደግሞ ስልክ የማያነቃም እኔም ስልክ የለኝም። እነሱ ሰው የሆኑ አገሩን ማላቅ ሰው ተወሳ ስደቁት እያለሁ ደግሞ እዚህ ሀገር ሰው ባለ ትዳር ሲሆን ሁሉ ለስራ ነው የሚሮጠው። እኔ ልጁን እንደዚህ ሰላምተኛዬ ነው እንጂ እንግዲህ ተቀራርበን እንደዚህ ያናወራ እኛ ወደ አምስት ሰው ሰት የለንም የምንሄድበት ቦታ የለንም ብለን ስናለቅ ቃላት ብቻ ነው ልጁ የነገረኝ። ሲጫቀው ሰምቻለሁ አንቺ የኑረዲን ትንሻረለ ማው ሲጫጫው ሰማሁ። ግን ከዛ በኋላ ይውሰዱ ታይውሰዱ አላወቁም። ዝም ብሎ ይሄን ማቆም ነገር የለም ብሎ ወዲያው ባጃጅ ተሳፍሮ ሄዷል። ልጅ ሌላ አገር ነው መሰለኝ የሚገባው ዘመን ነው የተቀበለው። ሳላክ ሳይኔ ሊፈስ ምናም ደርሷ ሆስፒታል ወስደውኝ ትናንትና ተላንተና መድኃኒት ግማሹን እዛው አመጡልኝ፣ ግማሹን እንግዛልሻለን ብለው እዛ ይዘው አስቀርቷል። አሁን ያላችሁበት ቦታ በጣም ምን ያህል ሰው ነው ያላችሁት? ማይታወቅም ። ዛሬ ራሱ ወደ ሀያ ምናምን መኪና ነው የተጫነው። ወደ ሀገራቸው ወደ ስዩት ክልል በየቦታው ወደ የክልላቸው እንዲህ በየቦታው። አሁን ራሱ ወደ አምስት መኪና ነው የመጣው። ግቢው ቀላል ትልቅ አይደለም። መተኛ ቦታ አቶ ሰው እንደዚህ በላይ በላይ እየተኛ ነው። አሁን ልጆቼ ናፈላልጉኝ ብዬ በግድ ነው እዚህ እዚህ የለምን። ቁጣ ያለው በየቀን እየመጡ ውጡ ውጡ ውጡ፣ አድራሻችሁን ነገሩና ወደ አገራችሁ ሂዱ ምናምን ብለ። አንቺ ታዲያ አንቺና ጫልቱ ምትሄዱበት አላችሁ እንዴ? ያው እኔ እኔ ብቻ ነው የመጣሁት እዚህ። ታውቂያለሽ፣ ጫልቱ ያው እዚህ ነው የተገናኘ ነው። እሷም እንደምትለው እዚህ ሶማሊያ ነው የቆየው። ምን ማቀው ነገር የለኝም ምናምን። እና ወዴት ትሄዳላችሁ? አንቺ ዘመዶች አሉሽ? ምን ዘመዶቼ፣ እናቴ ድሮ ነው የሞተችው። አባቴ ዛሬ አመት ነው እኔ ጋር የሞተው። አንድ ወንድም ነበረኝ። የቡቲ ነበር አሉኝ ስልክ ራሱ አላገኘሁትም ምንም እዚህ አሁን እኔ እድሜ ራሱ ገስታ ለበለን ያለ ዘመኖት እናሳባት ሰሞት ወንድም ካሌለሽ፣ እህት ካሌለሽ፣ ማን ጋር ነው ማን ጋር ሲኬዳል? በጣም የኔማ ይለያል፣ የኔማ ከማንም ይለያል። ሁሉ አሁን ልጁን ይዞ ሚስቱን ይዞ ሴት እንኳን ቤተሰቦቿን ብታጣ የባሏ ቤት ጋር ሄዳ ሰጠለላት። ባሬ ራሱ በጊደና ጊዜ ራሱ ቤተሰቦቹ ራሱ አልጠየቁም ቤት እንዳሉ አሩቂ ውስጥ ነው ማለታቸው እንጂ አላውቅም። ቤት ቤት እንደሆነ ለብተን ለብተን ሰው ቤት ሰርተን አሁን እናርፋለን በምንበት ሰዓት ይሄ አደጋ አደረሰብን ይበላል። ስንት አመትሽ ነው? እኔ አሁን አርባ ጨርሻል። አርባ ጨርሰሻል። አይ ልጅ ነሽ ሱ አሁን በኋላ ሰው ቤት መስራት ማችልን። በፊትም ሰው ቤት ስሰራ ሜ ራሴን ያሳደኩት፣ ትዳር ላይም ጥሩ ትዳር አላገኘውም። አሁን እንደዚሁ ስንለፋ አድጌ ኖረን አሁን እንዲያውም እስ ወደ ሀገራችን ገብተን እንረፍ ብዬ ምን ስራ የጀመርሽ? ያው አሁንም እንደዚህ ወንኩ ልሳለ አሁን ይሄንን ለሚሰማ ሰው ባልሽን የሚያውቁ እንደዚህ ሲባል ሰምቻለሁ ብሎም ሰው እንዲነግር። እሺ፣ እሺ። እንግዲህ አንድ ነገር የምነግርሽ ነገር አለ። እንዳው ከሳ ብለን እንደዚህ የማፈላለግ እንጂ ቢኖሩ ይሄን ባለን እኔ ያውቀዋለሁ። ስንት አመት አብረን የኖርን ሰውን ናታችን ትንሽ ሊሆን እዛ ነው ያለን። ቢኖር ኖሮ ይሄን አይቀርም አይጠፋም ማለት ልዜ ነው። መሞከሩ ስለማይጎዳ ጥሩ ነው እኮ እኔ እንዳውም ዛሬ ጠዋት በሬዲዮ አስተላልፉልኝ እዚህ ኢትዮጵያ ውስጥ እራሱ ብዬ ነበረ። እዚህ ኦሮሚያ ውስጥ ሁሉም ሁሉም አካባቢ ይስማ ብዬ ነበረ። ልጠራ እስ እኔ ሙኒሳ አብዱረማን ግሪስ ነኝ። የምናገረው ከአዳማ ከተማ ነው። ዘጠኝ ትምህርት ቤት ውስጥ ነው ያለውት የጠፋ ነው። ከጂጂጋ ነው። ሁለት ልጆች ስሙ መገርሳ ውጂ የሚባሉ እና ባለቤቴ የት ነው ያላችሁት? እኔ እየፈለግኳችሁ ነው። ኑረዲን ሻማን ነገር ያለው ፈጣሪ በቃ። ለማንኛውም በራዲዮን በቴሌቪዥን አስተላልፉና አስቲ ፈልጋችሁ እስቲ እንሞክራለን። እንግዲህ በሌላ በኩል ትናንት የጋራ መግለጫ ያወጡት የመላ ኢትዮጵያ አንድነት ድርጅት መኢአድ እና ሰማያዊ ፓርቲ ተፈናቃዮቹ ተገቢውን አቅርቦትና ድጋፍ እያገኙ አይደለም በማለት መንግስትን ከሰዋል። የተፈናቀሉ ወገኖች ባለን መረጃ መሰረት በርካታ በሺዎች የሚቆጠሩ ከ40 እስከ 50 ሺህ የሚደርሱ የኦሮሞ ተወላጆች ተመልሰው ወደ ሀረር ስቴዲየም እንደገቡ መረጃዎች አሉ። በስቴዲየም ደግሞ ድንኳን እንኳን ሳይጣልላቸው እንዲሁ በመተለያ ብቻ በዚህ ክረምት ወቅት እንደምታዩት ሀገራችን የክረምት ሰዓት ነው፣ እየተቸገሩ ያሉበት ነው። የምግብ አቅርቦትም የለም። የጤና ሕክምናም አስፈላጊው ነገር እየተደረገ ስላልሆነ ለእነዚህ ሰዎች ሁሉ ተደራሽ የሆነ እርዳታ እናደርጋለን ባንልም በአቅማችን ግን ለሕጻናትና ለሴቶች ቅድሚያ ሰጥተን በሁለቱም ፓርቲዎች ባላቸው አቅም ለመርዳት ዝግጅት እያደረግን ነው የምንገኘው። የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ ናቸው። መንግስት በበኩሉ ከሁለቱም ክልሎች ተጨማሪ መፈናቀል እንዳይኖር ጥብቅ ክትትል እያደረገ መሆኑን እና በሌላ በኩል ደግሞ ለተፈናቀሉት አስፈላጊውን ድጋፍ እያደረግን ነው ሲል አመልክቷል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን እስከ አራት ሰዓት ይቀጥላል። ቀጣዩ ቅንብር የሙዚቃ ቃና ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው ሙዚቃ ቀን አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። ደሳለኝ መኮንን ነኝ። እዚህ የበጋውን የሙቀት ጊዜ አገባደን ወደ ጸደይ ወቅት ከገባን ዛሬ ሁለተኛ ቀናችን ነው። ሳይሞቅም ሳይበርድም ሽው የሚለው የመስከረም የአየር ጸባይ ዋሽንግተን ዲሲና አካባቢዋ ሽው እያለ ነው። በአሁኑ ሰዓት እለቱን በድጋሜ ለማስታወስ ስለ ተቀዳሜ መስከረም 13 2010 ሲሆን በኢትዮጵያኑ አቆጣጠር በአውሮፓውያኑ ደግሞ መስከረም ሃያ ሶስት ሁለት ሺ አስራ ሰባት ዓመተ ምሕረት ላይ እንገኛለን። የዛሬ አቀም በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ታሪካዊ ክንውኖች መካከል ጥቂቶቹን ብንመለከት እንደ አውሮፓውያን አቆጣጠር በ1932 ሂጃዝ እና ነጅት የተባሉ ሁለት ታላላቅ ንግስታት አንድነት መስርተው ዛሬ ሳውዲ አረቢያ ተብላ የምትጠራውን አገር መሰረቱ። ስለዚህ ዛሬ በሳውዲ አረቢያ ብሔራዊ ቀን እየተከበረ ነው ማለት ነው። በ1957 ዘጠኝ የሁለተኛ ደረጃ ጥቁር አሜሪካውያን ተማሪዎች ሊትል ሮክ ፈረንሳ ከሚገኘው ትምህርት ቤት ለቀው እንዲወጡ ተደረገ። ምክንያት ቢሉ በትምህርት ቤቱ ዙሪያ ነጮች ባደረጉት ረብሻና የተቃውሞ ሰልፍ ምክንያት በ1980 እንደ አውሮፓውያን አቆጣጠር የሬጌው ንጉስ ቦብ ማርሊ በፒትስበርግ በስታንሊ የቲያትር አዳራሽ የሙዚቃ ትርኢት ወይንም የሙዚቃ ኮንሰርት አሳየ። ያም የሙዚቃ ትርኢት የመጨረሻው ሆነ። ቦብ ማርሊ ትርኢቱን ካሳየ ከስምንት ወራት በኋላ በሚያሚ ፍሎሪዳ ግዛት ሕይወቱ አለፈ። የሰላሳ ስድስት አመት ወጣት ነበር። በ2004 ደግሞ ጄኒን የተባለች ኃይለኛ ዝናብ አዘል አውሎ ንፋስ ሄቲን ክፉኛ ደበደበች፣ ከሶስት ሺህ በላይ የሚሆኑ ሰዎችንም ህይወት አጠፋች። የዛሬቷ ቀን እንግዲህ በታሪኳ ካከናወነቻቸው ዋና ዋና አበይት ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል እውቁ አሜሪካዊ ድምፃዊ ብሩስ ስፕሪንግስትን ይገኝበታል። ስልሳ ሰባት አመቱ ዛሬ። የዛሬቷን ቀን ከዚሁ ኮከብ ድምፃዊ ጋር ተጋርታችሁ የልደት ቀናችሁን ለምታከብሩ አድማጮች መልካም ልደት እየተመኘው ከብሩስ ስፕሪንግስትን not so much my I dancing in the dark it's the amount I got from that travel I get up in the evening and I ain't got nothing to say I come home in the morning I Videos on and I'm moving around the place. I check my look in the mirror. Wanna change my clothes, my hair, my face, and I ain't getting nowhere. I'm just living in a dump like this. There's something happening somewhere. Baby, I just know it is. You gotta stay hungry. Hey, baby, I'm just a fan. በዛሬቷ ቅን ተወልዶ ስልሳ ሰባተኛ አመት የልደት ቀኑን የሚያከብረውን የብሩስ ስፕሪንግስትንን ዳንሲንግ ኢን ዘ ዳርክ የተሰኘውን ዜማውን ነበር ያደመጥ ነው። ብሩስ ይህንን ዜማ ያወጣው እንደ ኢሮፓያን አቆጣጠር በ1984 ዓ.ም ሲሆን ዜማው እንደወጣ በአሜሪካን የሙዚቃ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል ለአራት ሳምንታት ያህል የሁለተኝነትን ደረጃ ይዞለት ነበር። በሽያጭም በዩናይት ስቴትስ ብቻ ከአንድ ሚሊዮን በላይ ቅጂ ተሽጧል። እንደ ኢሮፓያን አቆጣጠር መስከረም 23 1949 ሎንግ ቢች ኒውጀርሲ ግዛት የተወለደው ብሩስ ስፕሪንግስትን ወይንም በቅጽል ስሙ ዘቦስ ከድምፃዊነት በተጨማሪ በግጥም ጸሐፊነትም እጅጉን የታወቀ ነው። ብሩስ በደንብ የሚታወቅበት የሙዚቃ ጨዋ ስልት ሮክ ሲሆን የባንዱም ስም ኢ ስትሪት ባንድ ይባላል። እስካሁን ድረስ ወደ 18 የሚጠጉ የስቱዲዮ አልበሞችን ያወጣ ሲሆን በዩናይት ስቴትና በዓለም ዙሪያ እንዲታወቅ ያደረገው በ1975 ያወጣው ቦርን ቱራን የተሰኘው ሶስተኛው የስቱዲዮ አልበሙ ነው። ቦርን ቱራን በውስጡ ስምንት ዜማዎችን ያካተተ ሲሆን ስምንቱም ዜማዎቹ ተወደውለታል። በተለይ ቀጥለን የምናደምጠው የአልበሙ መጠሪያ የሆነው ቦርን ቱራን የተሰኘው ዜማው የተለየ አድናቆትን አትርፎለታል። ቦርን ترانا انه So ከብሩስ ስፕሪንግስቲን ሶስተኛ አልበም ውስጥ የአልበሙ መጠሪያ የሆነውን ቦርን ቱራን የተሰኘውን ዜማውን ነበር ያደመጥነው። በኮሎምቢያ የቅጂ ካምፓኒ አማካይነት ያወጣው ይህው አልበም ዩናይት ስቴትስ ብቻ ወደ ስድስት ሚሊየን ቅጂ ተሸጠ። በ1978 ዳርክነስ ኦፍ ዘ ኤጅ ኦፍ ታውን፣ በ1980 ዘ ሪቨር፣ በ1982 ነብራስካ የተባሉ አራተኛ አምስተኛና ስድስተኛ አልበሞቹን አወጣ። በ1984 በገበያ ላይ የዋለው ቦርን ኢን ዘ ዩ ኤስ ኤ ብሉ ሰየመው ሰባተኛ የሆነው የስቱዲዮ አልበሙ ግን የበርካታ የሙዚቃ አድማጮችን ጆሮ የሳበበት አልበሙ ነበር። በአልበሙ ውስጥ ከተካተቱት አስራ ሁለት ዜማዎች ሁሉም ማለት ይቻላል በአድማጮች ዘንድ ተወደዱለት። ፕሮግራሙን ስንጀምር ያደመጥነው ዳንሲንግ ኢን ዘ ዳርክ፣ አይ አም ኢን ዘ ፋየር፣ ኖ ሰሬንደር፣ ግሎሪ ዳይስ፣ ማይ ሆም ታውን ወርኪንግ ኦን ዘ ሃይዌይ እና ቀጥለን የምናደምጠው ቦርን ኢን ዘ ዩናይት ስቴትስ በዚሁ አልበም ውስጥ የተካተቱ ምርጥ ዜማዎቹ ናቸው። ከብሩስ ስፕሪንግስትን ሰባተኛ አልበም ውስጥ የአልበሙ መጠሪያ የሆነውን ቦርን ኢን ዘ ዩ ኤስ ኤ የተሰኘውን ዜማ ነበር ያደመጥ ነው። ቦርን ኢን ዘ ዩ ኤስ ኤ ብሩክ ስፕሪንግስትንን የበለጠ እንዲታወቅና ከበርቴ እንዲሆን አደረገው። ከ30 ሚሊየን በላይ ቅጂ ተሸጠለት። በ1985 ግራሚ ሽልማት ላይ የአመቱ ምርጥ አልበም በመባልም ታጨለት። ብሩስ በ1987 ተነል ኦፍ ላቭ፣ በ1992 ሁመን ቴች ኤንድ ላኪ ታውን፣ በ1995 ዘ ጎስት፣ በ2002 ዘ ራይዚንግ የተሰኙ አልበሞችን አከታትሎ አወጣ። በተለይ ራይዚንግ የተሰኙ አልበሙ ተወደደለት። አልበሙ በገበያ ላይ በዋለ በመጀመሪያው ሳምንት ብቻ ከ520 ሺ ቅጂ በላይ ተቸበቸበ። በአሜሪካን የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ የያዘለት የአመቱ ምርጥ የራክ አልበም በመባል የግራሚ አሸናፊም ሆነ። እስቲ በመቀጠል ከዚሁ ዘራይዚንግ ከተሰኙ አልበም ውስጥ ከተካተቱት ዜማዎች መካከል ማይ ሲቲ ኦፍ ሩይንስ የተሰኘውን ዜማውን እናድምጥለት። There's a blood red circle on the cold dark ground and the rain is falling down. The church doors thrown open. i can hear the organ song but the congregation's gone my city of ruin my city of ruin now the sweet bells of mercy drift through the evening trees Young men on the corner, like scattered leaves. The boarded-up windows, the empty streets, and my brother's down on his knees. My city of ruins. My city of ruins. come on rise up come on rise up come on rise up come on rise up come on rise up come on rise up come on rise up, come on, rise up. There's tears on the pillow, darling. Where we slip and you took my heart when you left. Without your sweet kiss, my soul is lost, my friend. Tell me how do I begin again? My city's in ruins. My city's in ruins Now with these hands With these hands With these hands With these hands I pray, Lord With these hands With these hails, I pray for the strength, Lord Pray for the faith, Lord. ብሩስ ስፕሪንግስትን አልበሞች መካከል ዘ ራይዚንግ ከተሰኘው አስራ ሁለተኛው የስቱዲዮ አልበም ውስጥ ማይ ሲቲ ኦፍ ሩዊንስ የተሰኘውን ዜማውን ነበር ያደመጥ ነው። ብሩስ በ2006 ዊሻል ኦቨርካም፣ በ2007 ማጂክ፣ በ2009 ዎርኪንግ ኦን ድሬም፣ በ2012 ራኪንግ ቦል፣ በ2014 ሃይ ሆፕ አልበሞችን አውጥቷል። የብሩስ ስፕሪንግስትን ስም በሙዚቃ ስራው በእያንዳንዱ የአሜሪካን ቤተሰብ ቤት የታወቀ ነው። ከድምፃዊነት ከደራሲነት በተጨማሪ የበርካታ ሙዚቃ መሳሪያዎችም ተጫዋች ነው። ጊታር፣ ፒያኖ፣ ከበሮና ሀርሞኒካ አቀላጥፎ ከሚጫወታቸው የሙዚቃ መሳሪያዎች መካከል በዋነኝነት ይጠቀሳሉ። የብሩስ ስፕሪንግስትን ዜማዎች በተለይ ለሰራተኛው የአሜሪካን ሕዝብ ልዩ መልእክት ያላቸው ዜማዎች ናቸው። ብሩስ በህዝብ ዘንድ ትልቅ ተከባሪነትና ተደማጭነት አለው። ለዚህም ነው ፖለቲከኞች ለፕሬዝዳንትነትም ሆነ ለሌላ ስልጣን ውድድር ሲቀርቡ ከብሩስ ስፕሪንግስትን ጋር አብረው በመድረክ ላይ ለመታየት የሚሽቀዳደሙት። ብሩስ ስፕሪንግስትን የደገፈው ተወዳዳሪ የብዙዎችን ድምጽ የማግኘት እድሉ የሰፋ ነው። ብሩስ በዓለም ዙሪያ ከመቶ ሀያ ሚሊየን ቅጂ በላይ አልበሞችን የቸበቸበ ሲሆን ዩናይትድ ስቴትስ ብቻ ከ64 ሚሊየን በላይ ቅጂ ሸጧል። በስራው ወደ 20 የሚጠጉ የግራሚ ተሸላሚ ሲሆን ሁለት የጎልደን ግለብስ ተሸላሚም ነው ከፕሬዚዳንት ኦባማ እጅ የሀገሪቱን ታላቅ የሜዳሊያ ኒሻን ተቀብሏል። ብሩስ አሁንም ከሙዚቃው መድረክ አልጠፋም። ባለትዳርና የሶስት ልጆች አባት የሆነው ብሩስ ስፕሪንግስትን አሁንም የሚኖረው የተወለደባት ግዛት ኒው ጀርሲ ነው። ብሩስ ከተወለደ ዛሬ 67 አመቱም። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለ ቆያቸው እያመሰገንኩ ሃይ ሆፕስ በተሰኘው የብሩስ ስፕሪንግስትን ዜማ እሰናበታችኋለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። killer love and smile and every mother with a baby crying in her arms singing give me help give me strength give a soul a night of fell asleep give me love give me peace don't you know these days you pay for everything? የማጠቃለያ ዜናውን አሰማለሁ። በሰሜን ኮሪያ የኒውክሊየርና የቦለስቲክ ሚሳይል ጦር መሳሪያ ግንባታ ፕሮግራም ሳቢያ በቅርቡ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጣለባትን አዲስ ዙር ማዕቀብ በማክበር ቻይና ለፒዮንግያንግ የምትልከውን የነዳጅና የሌሎች የፔትሮሊየም የምርት ውጤቶች መጠን ገደብ ለመጣል ማሰቧን አስታወቀች። የቻይና የንግድ ሚኒስቴር በድረገጹ ይፋ ባደረገው መግለጫው ቤጂንግ ለፒዮንግያንግ የምትልከው የተጣራ ነዳጅ መጠን ከፊታችን መስከረም 21 አንስቶ በዓመቱ ሁለት ሚሊዮን በርሜል ብቻ እንዲሆን የሚደረግ ወደ ፈሳሽነት የተለወጠ የተፈጥሮ ጋሳ አቅርቦት ደግሞ ካሁን ጀምሮ የሚቋረጥ መሆኑን አስታውቋል። ሶማሊያ የተጣለባት ዓለም አቀፍ የጦር መሳሪያ ማዕቀብ እንዲነሳላት ለዓለም መሪዎች ዳግም ጥሪ ያቀረበች በእርዳታ የምትተዳደረው እና አልሻባብን በመሰለ እስላማዊ ጽንፈኛ ቡድን የሚቃጣባት ያልተቋረጠ ስጋት ትንቅንቅ ውስጥ ያለችው ሶማሊያ ይህን ጥሪ ያሰማችው በትላንትናው እለት ለተባበሩት መንግስታት ድርጅት ጠቅላይ ሚኒስትሯ ባሰሙት ንግግር ነው። ከፊል ራስ ገዟ የፑንትላንድ ባለስልጣን ልዩ ልዩ የጦር መሳሪያ የታጨቀች ጀልባ በቁጥጥር ስር መዋሏን አስታወቀች። አድማጮች ለማጠቃለያ ዜና የተመደበው ክፍለ ጊዜ በዚሁ አበቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው። የአንድ ሰዓት ፕሮግራም እዚህ ላይ አበቃ። Yastana get Quatu, Salmon Flinning Programminer Ratchetlin, Bran Hydunat, Salam, Denado. This program has come to you from the Voice of America, Washington.